መጀመሪያ ሀጫሉ ሲባል ወደ እርስዎ ሀሳብ የሚመጣው የሀጫሉ ሙዚቃ የትኛው ነው? አጫሉን ያወቅኩት ጊዜውን ይሄ ነው ብዬ ልጠቅስልህ አይችልም። ዞሮ ዞሮ አጫሉን ማወቅ የቻልኩት በሙዚቃው ነው። አጫሉ ገና ሙዚቃ እንደጀመረ ካሴት ማውጣት ወይ ደግሞ አልበም ማውጣት ሲጀምር አንዲት ሙዚቃ ነበረችው። የፍቅር ሙዚቃ የሚጫወታል አጫሉ ለእኔ አብዮተኛ ነው። የፍቅር ሙዚቃ የሚጫወታል እና ሰኝ ሞቲ የሚል አንድ ተፈን ነበረው እና በጅማ የጭፈራ ስልት ነው የቀረበው። እና የጅማዎች ዜማውም እንደዛ ነው ነሰኚ ሞቲ፣ በረና ኮቲ፣ ሰኚ ሞቲ ግቤ ማዶ ያለችውን የንጉስ ዘር የንጉስ ልጅ ወደድኩ የሚለው ዘፈን ለመጀመሪያ ጊዜ ውስጥ የገባች እንደ መዝሙር እየደጋገምኩ ዘፍናት የነበረችው ሙዚቃ የመጀመሪያ ጊዜ እሷ ናት። ግቤ ጋመንጃለዴ የሰኚ ሞት አንሶሶዳዴ በረነ ቀልቢ ኩቲ ግቤ ጋመንጃለዴ የሰኚ ሞት ከዛ ወደ ትግል ወደ እንዚህ ቀዝቃሽ የሆኑ ዘፈኖች አክቹዋሊ ቀዝቃሽ ትግል ብቻ አይደለም፣ የኦሮሞን ህዝብ ባህል፣ የኦሮሞውን ህዝብ ስሜት የልብ ትርታ እየገለጸበት ሌላኛው ዘፈኑ ማለንጅራ የሚለው ከሶስት ከአራት አመት በፊት የዘፈነው ዘፈን አሁንም ድረስ ምናልባትም ለወደፊት በህይወት እስካለውን ድረስ in gurguroei onallo bije massavate muzikaloch nachu ማሀለን ጅራ ምኑን ኖርኩት እያለ ነው አይደል? የሚጠይቀው ሀጫሉ። ምኑን አለሁት ነው፣ ሰባብረው ጨርሰውኛል። ምኑን ነው ያለሁት ነው። በመሀከላችንን አጥር ሰርተው፣ ድንበር ሰርተው እንዳንገናኝ እንድንለያ እያደረጉን እነሱ ናቸው ይላል። ጋረሰና ጋረ ሙለ ባሰ አዳምባኔ እነሱን ማን እንደሆኑ እኔ አላውቅም። እሱ ያውቃል ጣት ይቀስርባቸዋል። እነሱ ናቸው እንዋደድ ነበረ እንፋቀር ነበረ፣ ግን እንዳንገናኝ ያደረጉን ይላል። በዛ ውስጥ የሚያነሳቸው ታሪካዊ፣ ባህላዊ የሆኑ ነገሮች አሉ በዜማ ውስጥ ግን ዋና ማለኝ ጅራ የሚለው ዋናው ጭብት ምኑን አለሁኝ፣ ተባብሮ ጨርሶ በልቶኛል፣ ውስጤ ባዶ ነው ያለሁት፣ ምኑን አለሁኝ ነው የሚለው። ከዚያ ደግሞ ጅራ የሚለው ሙዚቃ መጣና ይበልጥ ሐጫሉ ተደማጭ ሆነ። አይደለም ጅራ በአብዛኛው ተስፋ ነው። ጅራ ጅራ ጅራ ሞተናል፣ ጠፍተናል፣ ደክመናል እንዲሆነናል ተብለን የታሰብነው ነገር የሉም። ጠፍቷል ተብሎ የታሰበብን ነገር እውነት አልሆነም። አለን ዛሬም እነሆ ነው። እሱ ተስፋን የፈነጠቀበት ነው። ብሶትን ብቻ አይደለም አጫሉ የሚዘፍነው አጫሉ የሚናገረው። ይሄ ልጅ በአካል አግኝቼ ብዙ እያወራንበት አጋጣሚዎች አሉ፣ ጥሩ ጥሩ ነጥቦች ላይ በተለያየ ምክንያት በስልክ በተለይ የአሜሪካን ሀገር በነበረበት ጊዜ በስልክ በጊዜው እናወራ ነበረ። ትልቅ ራዕይ ያለው ልጅ ነው እና ያችን ራዕይ ይዞ ጅራ አለን የሚል መልእክት ነው ያለው። እሱ ከኔ እዛ ውስጥ የማየው ተስፋን ነው። እንኖራለን አለንራ ከዘፈኖቹ መካከል አንድ ቱሉ ጀላ የሚል በተራራው ግርጌ፣ በተራራው ስር በሚለው ዘፈኑ አብይ ሆኖ ይንቀደቀን የነበረው ነገር እንደ ዋዛ ለምትጠፋው ህይወታችን ሮሮን መሸከም ምንድን ነው የሚል ነው። ቆይጠዋለ ዘፈን ክዘፈነ ህይወታችን የትም እንደ ዋዛ ይጠፋል። ግን ሮሮን مش يمكن ان يكون لدينا ملكه ملكه لبنم ملكه ملكه الملك ሲቀበል ከፈለቅ መስዋዕትነትን ክፈል ነው። ይሄን መልዕክት አስተላልፏል። በቂ መልዕክት ነው። መስዋዕትነት ነው የከፈለው። አጫሉ በሚሊኒየም አዳራሽ የነበረውን ሽለላ እና ቀረርቶ ታስታውሳለ። ያ ነገር በራሱ መጽሐፍ ሊሆን የሚችል ነው። ልብ ኖሮት ቁጭ ብሎ የሚጽፍ ደራሲ ካለ ገሜሳ ኮያ በአዳማ shanko sorry for take a fancy sorry for take a pissy a bokeh a resource got another boozy roti de serra marseille man if do the ada a ካፈዱ ፈርደ ኬሎሊ አራት ኪሎ ስቱ አኔ አጫሉ ዋናው ሞቱ የተደገሰለት ከዛ ጊዜ ጀምሮ ነው። በእኔ እይታ አጫሉ ምናልባት የሚቀሰራቸው ሙዚቃዎች አዳዲ ሙዚቃዎችን አንሰማ ይሆናል፣ ግን ዘላለማዊ ነው። የሰራቸው ከበቂ በላይ ናቸው፣ ከትውልድ ትውልድ የሚሸጋገሩ አሁንም ትውልድን ለትግል የሚያነሳሱ አጫሉ ለቆመለት አላማ ከግብ የሚያደርሱ ስራዎችን ሰርቶ አልፏል። እንደ ማንም ሰው ዋጋ ከፍሏል። መሞቱን እያወቀ ዋጋ እንደሚከፍል መስዋዕትነት እንደሚከፍል እያወቀ የኖረና ና የተሰዋ ሰው ነው እና እንሰማቸዋለን። ለዘላለም በውስጣችን አሉ። በቂ ናቸው እስካሁን የሰጠን ብዬ ነው የማስበው። አቶ በፍቃዱ ሞረዳ በጣም ነው የማመሰግነው። አመሰግናለን።